The voice of America. B O A. -E. Ye, yeah. ya America Radio tabiano በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 15 2013 ዓ.ም ዝግጅታችን አሁን ጀመረ። የስዳማ ህዝብ የዘመናት ጥያቄው በህገ መንግስቱ መሰረት በለውጡ መንግስት ምላሽ ማግኘቱ የለውጡ መንግስት ህገ መንግስቱን በተግባር ለመተርጎም ያለው ጀግንነት ከማሳየቱም በላይ እየተከተልን ያለነው ህብረ ብሔራዊ ፌዴራሊዝም እያበበና ይበልጥ እየዳበረ የሀገራችን ህዝቦችም በመቻቻልና በህብረት እየበለጸገች የሀገር ለመገንባት ያለውን ቁርጠኝነት ማሳያ ተደርጎ ሊወሰድ የሚችል ነው። የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሞ ናቸው። ዘገባውን በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናበርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሳምንቱ ውስጥ ከአርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። የኤሌክትሪክ አገልግሎት በትግራይ ክልል በአብዛኛው አካባቢ ከተቋረጠ አንድ ሳምንት ሆኖታል። ዘጋቢያችን ሙልጌታ አጽብሃ ያነጋገራቸው ነዋሪዎች የኤሌክትሪክ ኃይል መቋረጡ በኑሯቸውና በስራቸውም ላይ ተጽዕኖ እንዳሳደረ አመልክተዋል። ከኢትዮጵያ የኤሌክትሪክ ኃይል ማብራሪያ ለማግኘት ያደረገው ጥረት ስላልተሳካለት ለማካተት አለመቻሉን ጠቅሶ ሙሉጌታ ቀጣዩን ከመቀሌ አስተላልፈዋል። በትግራይ ክልል በጦርነት ምክንያት በመላ ክልሉ የኤሌክትሪክ አገልግሎት ጠፍቶ የነበረ ሲሆን ዳግም ተስተካክለው አገልግሎት በዋና ዋና መስመር በሚገኙ ከተሞች መስጠት ተጀምሮ ነበር። ካለፈው ማክሰኞ ጀምሮ ደግሞ የኤሌክትሪክ አገልግሎቱ ከክልሉ ደቡባዊ ዞን አንዳንድ ከተሞች ውጭ በሁሉም የክልሉ አካባቢዎች ተቋርጧል። በመቀለ ከተማ ነዋሪ የሆኑት አቶ ሀፍቱ በየነው የተባሉ በሰጡት አስተያየት ለሳምንት ያህል መብራት ተቋርጦ እስካሁን መቆየቱ በስራቸውና በኑሯቸው ተጽዕኖ ማሳደሩ ገልጸዋል። የሚሰሩበት ፋብሪካም ስራው ማቆሙና ወደ ስራ እየገባ ነው ያሉ ሲሆን በተጨማሪም በቤታቸው ምግብ ለማብሳት፣ መገናኛ ብዙሃንም ለመከታተል እንዲሁም የስልክ አገልግሎት ለመጠቀም አለመቻላቸው ገልጸዋል። ለአንድ ሳምንት ያህል የተቋረጠው የኤሌክትሪክ አገልግሎቱ ባለመጀመሩም በትግራይ ክልል ካለው ወቅታዊ ሁኔታ በፖለቲካዊ ውሳኔ ነው እስካሁን ያልተስተካከለው ብለው እንደሚያምኑም ገልጸዋል። ቶሎ መፍትሄ እንዲበጅለትም ጠይቀዋል። የኤሌክትሪክ ኃይል የተቋረጠበት ምክንያትና መች እንደሚተካከል የኢትዮጵያ ኤሌክትሪክ ኃይል መርት ለማግኘት በተደጋጋሚ ያደረግነው ጥረት አልተጠቀም። የአሜሪካ ድምፅ ሙልጌታ ጽብሃን መቀለም። ሙልጌታ ጽብሃን ለዘገባው አመሰግናለሁ። የስልጣን ዘመናቸው በዚህ ወር መጀመሪያ የሚያበቃው የሶማሊያ ፕሬዚደንት አዲስ መሪ ለመምረጥ በሚካሄደው ጥረት ውስጥ እንዳይሳተፉ ሀገሪቱ ካሏት አምስት ክልሎች የሁለቱ ተጠሪዎች አሳሰቡ። ውዝግቡ መሪውን ለይቶ ለማውጣት እየተደረገ ያለውን ጥረት እንዳጓተተው ይሰማል። በሮይተርስ የተጠናቀረውን ዘገባ ሶሎሞን አባተ ያቀርበዋል። የሶማሊያ ፓርላማ መጪውን ፕሬዚደንት ለመምረጥ ለየካቲት አንድ ቀጠሮ ይዞ የነበረ ቢሆንም የምክር ቤቱ እንደራሴዎች ባለመመረጣቸውና ለሁለተኛ ዘመን ለመወዳደር የሚፈልጉት ፕሬዚደንት ሞሐመድ አብዱላሂ ሞሐመድ ተቀናቃኞች ተቃውሞ በማሰማታቸው ተስተጓጉሏል። ተቀናቃኞቹ ፕሬዚደንቱን የሚከሱት የራሳቸውን ደጋፊዎች በክልልና በብሔራዊ የምርጫ ቦርዶች ውስጥ ሰግስገዋል በሚል ነው። በተፈጠረው ውዝግብ ውስጥ የስልጣን ዘመናቸው ያበቃው ፕሬዚደንት ፋርማጆ መግባት የለባቸውም ሲል ከአምስቱ ክልሎች አንዱ የሆነው የጁባላንድ ክልላዊ መንግስት መግለጫ አውጥቷል። ተመሳሳይ መግለጫ ያወጣው የፑንትላንድ ክልላዊ መንግስት ፕሬዚደንት አብዱላሂ ዴኒም በቴሌቪዥን ቀርቦ ባደረጉት ንግግር በፕሬዚደንት ፋርማጆ ላይ እምነት እንደሌላቸው አሳውቀዋል። ፓርላማው ይሁንታ የሚሰጥ ከሆነ ተተኪው እስኪመረጥ ተቀማጩ ፕሬዚደንት በስራው እንዲቀጥል ሕገ መንግስቱ የሚያዝ ቢሆንም የፋርማጆ ቦታው ላይ መቆየት በተቀናቃኝ የጐሳ መሪዎችና በክልሎች መካከል ያለውን የኃይል ሚዛን ሊያቃውሰው ይችላል የሚል ስጋት እንዳላቸው የፖለቲካ ባለሙያዎች እየተናገሩ ነው። የሶማሊያ መንግስት ለቀረቡለት ጥያቄዎች ምላሽ አለመስጠቱን ሮይተርስ ዘግቧል። ፕሬዚደንቱ ከቀሪዎቹ ሶስት ክልሎች ከሂርሻ በሌ፣ ከጋልሙዱግና ከደቡብ ምዕራብ ክልሎች ሌሎች መሪዎች እንዲሁም ከመንግስታቱ ድርጅት ልዑክ ጋር ትናንት ተገናኝተው መነጋገራቸውን ዝርዝር ያልያዘውን የሶማሊያን የዜና አገልግሎት የጠቀሰው የሮይተርስ ዘገባ አመልክቷል። አመሰግናለሁ ሰሎሞን። በኮንጎ ዲሞክራሲያዊት ሪፐብሊክ የኢጣሊያ አምባሳደር በሀገሪቱ ምስራቃዊ ክፍለ ሀገር ጉዞ ላይ እንዳሉ በአጥቂ እጅ መገደላቸውን የጣሊያን ኤምባሲ አስታወቀ። አምባሳደር ሉካ አናስታሲያ የተባበሩት መንግስታት የኮንጎ አረጋጊ ተልእኮ ጋር በአጀብ በተጓዙበት በምስራቅ ጎማ አቅራቢያ እንደተገደሉ ነው የኤምባሲው መግለጫ ያመለከተው። አብሯቸው ለጥበቃ ይጓዝ የነበረ ወታደርም ተገሏል ተብሏል። ሮይተርስ ቪሩንጋ ብሔራዊ ፓርክን ጠቅሶ እንደዘገበው በአጀብ ይጓዙ በነበሩት መኪናዎች ላይ ጠለፋ ሊፈጽሙ አድፍጠው የነበሩ አጥቂዎች ናቸው አምባሳደሩን የገደሏቸው። የኢቦላ ወረርሽኝ በምዕራብ አፍሪቃ ውስጥ እንዳይስፋፋ ለመከላከል የሚውል ዘጠኝ ነጥብ አራት ሚሊዮን ዶላር እርዳታ እንዲሰጠው የቀይ መስቀልና የቀይ ጨረቃ ዓለም አቀፍ ፌዴሬሽን ተማጽኖ አቅርበዋል። ገንዘቡ ጊኒ፣ ላይቤሪያ፣ ኮት ዲቯር፣ ማሊ፣ ሴኔጋል ና ሴሪያ ሊዮን ውስጥ የወረርሽኙን ቅኝት ስራ ለማካሄድና ህብረተሰቦቹንም ስለ በሽታው ለማንቃት ስራ የሚውል መሆኑን ነው ያስታወቀው። የአይኤፍአርሲ የአፍሪካ ዲሬክተር ሞሐመድ ሙሄር ኢቦላ ድንበር አያውቅም ብለዋል። የጊኒ ማህበረሰቦች ከአጎራባች ሀገሮች ማህበረሰቦች ጋር ያላቸው የተቀራረበ የማህበራዊ የባህላዊና የኢኮኖሚ ትስስር ላይቤሪያ፣ አይቮርኮስትና ሴራሊዮን ብቻ ሳይሆን አልፎም ወደ ሌሎች ሀገሮች ቫይረሱ የሚሰራጭበትን ሁኔታ ይፈጥራል የሚል የከበደ ስጋት እንዳለ አስታውቀዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት ለህልፈት የተዳረጉት ሰዎች ቁጥር ግማሽ ሚሊዮን ሊሞላ መቃረቡን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል አስታወቀ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዚህ በሽታ ምክንያት ስለ ጠፋው ህይወት ዛሬ ምሽት በዋይት ሀውስ ንግግር ያደርጋሉ ተብሏል። በማስከተልም የመታሰቢያ የሻማ ማብራትና የህሊና ጸሎት ስነ ስርዓትም ይከናወናል ተብሏል። የዩናይትድ ስቴትስ ዋናው የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ ትናንት ለሲኤንኤን ቴሌቪዥን በሰጡት ቃለ ምልልስ በዚች ሀገር በመተንፈሻ አካላት ህመም ምክንያት ይህን ያህል ሰው የሞተበትን የሀገራችንን አስከፊ የታሪክ ምዕራፍ ወደፊት ለዘመናት ሲወሳ ይኖራል ብለዋል። ደ ኒውዮርክ ታይምስ ጋዜጣ በኮቪድ-19 ምክንያት ያለፈውን ቁጥሩ እጅግ የበረከተ ህዝብ በትናንትና እሁድ እትሙ የፊት ገጹ ላይ አምስት መቶ ሺ ነጥቦችን በማስፈር አስቧል። ዩናይትድ ስቴትስ በበሽታው በሞቱባት ሰዎች ቁጥር ከዓለም ቀዳሚዋ ስትሆን በቫይረሱ በተያዙ ሰዎችም እንዲሁ ትልቁን ቁጥር እንደያዘች ነች። በኢጣሊያ ከ እስያ ውጪ የተያዘ የመጀመሪያ የኮሮና ቫይረስ ተጋላጭ የተገኘው ልክ የዛሬ ዓመት ነበር የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ፍራንሲስ እና የኢጣሊያ ፕሬዚደንት ሴርጊዮ ማታሬላ ይህንኑ ምክንያት በማድረግ በየአመቱ የሚከበር ለጤና ጥበቃ ሰራተኞች መታሰቢያ ዓመታዊ ቀን አውጀዋል በኮቪድ-19 ዜና ወደ አፍሪካ ስንዞር ደግሞ የታንዜኒያ ፕሬዚደንት ጆን ማጋፉሊ ሀገራቸው የኮሮና ቫይረስ ወረርሽኝን እየታገለች መሆኗን በትናንትናው ዕለት አምነዋል። ታንዜኒያ ባለፈው አመት የጸደዩ ወራት ውስጥ አምስት መቶ የቫይረሱ ተጠቂዎች እንዳሉና ሀያ ሰዎች እንደሞቱ ካስታወቀች ወዲህ ስለ ወረርሽኙ ይዞታ ሪፖርት ማቅረብ አቁማ ነበር። ፕሬዝደንቱም በሀሰት ሀገራችን ከኮሮና ቫይረስ ነጻ ነች ቫይረሱን በጸሎት ድል አድርገነዋል ሲሉ ይናገሩ ነበር። በአሁኑ ወቅት ግን የመንግስት ባለስልጣናትን ጨምሮ በሀገሪቱ ሰዎች በበሽታው ምክንያት እየሞቱ ሲሆን፣ ባለፈው ሳምንት የከፊል ራስ ገዟ የዛንዚባር ምክትል ፕሬዚደንት በዚሁ ሳቢያ ሞተዋል። ፓርቲያቸው ኮቪድ-19 አሟቸው እንደነበረ ነው ያስታወቀው። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ቅዳሜ ዕለት በሰጡት ቃል ታንዜኒያ ኮቪድ-19 በሀገሯ እንዳለ መካዷ አደገኛ ነው ሲሉ አሳስበዋል። ሪፖርት ማውጣት እንድትጀምርም ያሏትን መረጃዎችን እንድታጋራም አሳስበዋል። ወደ አጎራባች ሀገሮች ጉዞ ያደረጉ በርካታ የታንዜኒያ ዜጎች ላይ ኮሮና ቫይረስ መገኘቱን የገለጹት ዶክተር ቴድሮስ ይህ የሚያስገነዝበው ታንዜኒያ የራሷን ሀገርና የሌሎቹንም ሀገሮች ዜጎች ከወረርሽኙ ለመጠበቅ ጠንከር ያለ እርምጃ መውሰድ ያለባት መሆኑን ነው ብለዋል። ትናንት ፕሬዚደንት ማጉፉሊ ሕዝቡ ፊቱን በማስክ እንዲሸፈን፣ ነገር ግን በሀገር ውስጥ በተሰራው ብቻ እንዲጠቀም አሳስበዋል። ፕሬዝደንቱ ደጋግመው ክትባቶችን ጨምሮ በውጭ ሀገር በሚመረት ነገር እምነት የለኝም ሲሉ ይሰማሉ። ዩናይትድ ስቴትስ ኢራን ያገተቻቸውን ቢያንስ አምስት አሜሪካውያን ለማስለቀቅ ከዚያች ሀገር ጋር ንግግር መጀምሯን የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን አስታውቀዋል። የብሔራዊ ጸጥታ አማካሪው ትናንት በሲቢኤስ ፌስ ደ ኔሽን ላይ ቀርበው በሰጡት ቃለ ምልልስ አሜሪካውያኑን ወደ ሀገራቸው የመመለሱን ጉዳይ ፕሬዝደንት ጆ ባይደን ትልቅ ቅድሚያ ትኩረት ሰጥተውታል፣ ብለዋል መታገታቸው እጅግ የሚያስቆጣ ነገር ነው ሲሉም አክለዋል። ከኢራናውያኑ ጋር ንግግር ጀምረናል ነው ያሉት። ኢራን አምስት አሜሪካውያንን ጨምሮ በርከት ያሉ የሁለቱም ሀገሮች ዜግነት ያላቸውን ሰዎች በስለላ ተግባር ወንጅላ እንደያዘች ነች። በመጨረሻም ዜና እረፍት። እውቁ ኤርትራዊ ተቃዋሚ መሪ አምባሳደር አድሃኖም ገብረ ማርያም ዩናይትድ ስቴትስ ኒውዮርክ ከተማ በሕክምና ሲረዱ ቆይተው ባለፈው ቅዳሜ ተወለዱ። በ75 ዓመታቸው ከዚህ ዓለም በሞት ተለይተዋል። አምባሳደር አድሃኖም ከፍተኛ የመንግስት ባለስልጣናትና የፓርቲ አመራሮች የፕሬዝደንት ኢሳያስ አፈወርቂን አስተዳደር በመቃወም ህገ መንግስቱ ስራ ላይ ይዋል በማለት የሚጠይቅ 15ቱ የተሰኘ ቡድን አቋቁመው ሲታገሉ ከነበሩት አባላት አንዱ ነበሩ። የቀድሞ ወታደራዊ አዛዥ የነበሩትና በኋላም በስካንዲኔቪያን ሀገሮችና በናይጄሪያ በአምባሳደርነት ያገለገሉት አድሃኖም በውጭ ሀገር ሆነው ተቃውሟቸውን ቀጥለው እንደነበረም ተነግሮላቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቁንጅታዬን ለዜናዎቹ እናመሰግናለን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ የካቲት 15 2013 ዓ ም ምሽት ፕሮግራም ነው ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የሲዳማ ብሔራዊ ክልላዊ መንግስት ምስረታ ይፋ ማድረጊያ ስነ ስርዓት በሐዋሳ ከተማ በጉዱ ማሌ አደባባይ ዛሬ ተካሂዷል። ስነ ስርዓቱ የዘገየው በኮቪድ-19 ምክንያት እንደሆነም ተገልጿል። በአስረኛው ክልላዊ መንግስት ይፋ ማድረጊያ ስነ ስርዓት ላይ የፌዴራል መንግስቱ ከፍተኛ ባለስልጣናት፣ የሁሉም ክልሎች ፕሬዚዳንቶች፣ የአዲስ አበባ ከተማ አምባሳደሮች፣ ዲፕሎማቶች፣ የኦሮሞ አባ ገዳዎችና የአገር ሽማግሌዎች ተገኝተዋል። ስነ ስርዓቱን የተከታተለው ዮናታን ዘብዲዮስ ዝርዝሩን ይዟል። የሲዳማ ክልል ምስረታ ምርቃት በዓል በሐዋሳ ከተማ በጉድሟላ አደባባይ በይፋ በተካሄደበት ወቅት በመቶ ሺዎች የሚገመት የሲዳማና የሐዋሳ ከተማ ህዝቦች የተገኙበት ሲሆን በሺዎች የሚቆጠሩ የኦሮሚያ ክልል ህዝቦችም ታድመዋል። ለተገኙ እንግዶችና ታዳሚዎች ንግራቸውን ያሰሙት የስዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞም የሲዳማ ህዝብ በዛሬው ቀን ላይ ለመድረስ እልህ አስጨራሽ መንገዶችን ተጉዟል ብሏል። ክብረ በዓል ላይ የደስታችን ተካፋዮች ለመሆን የመጣችው ውድ እንግዶቻችን እንኳን ደህና መጣችሁ ዳረ ቡሹ ለማለት እፈልጋለሁ። የሲዳማ ህዝብ ጥያቄ ፍትሃዊ ጥያቄ ሲሆን በምንም መመዘኛ ምላሽ የሚነፈቀው በአፈም ውስጥ ጭፍጭፋ የሚገባው አልነበረም። ይሁንና ያለፉት ጨካኞች ሥርዓታት በተለያየ ጊዜያት ሕዝቡ የሚያደርጓቸውን ትግሎች ለማዳፈን ሲሉ የታጋዮችን አንገት ቆርጠው በገበያዎች ሰቅለዋል፣ ንፁሃንን በጅምላ ጨፍጭፈዋል፣ ኢኮኖሚውን በዝብዘዋል፣ በሕዝቡ ላይ ይቅር የማይባል ግብስ ሲፈጽሙ የቆዩ ሲሆን ሕዝቡ ግን ለነፃነትና ለእኩልነት በአጠቃላይ ለክብሩና ለጥቅሙ በመራራት ትግል የተገኘውን ድል ለህዝቦች ለውጥ መጠቀም ይገባል ያሉት ፕሬዚዳንቱ ለተገኘው ውጤት ድጋፍ ላበረከቱ የኢትዮጵያ ህዝብና የለውጡ መንግስት መሪ ያሏቸውን ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎችንም የመንግስት አካላትን በህዝብና በክልሉ መንግስት ስም አመስግነዋል። የስላማ በህገ መንግስቱ መሰረት በለውጡ መንግስት ምላሽ ማግኘቱ የለውጡ መንግስት ህገ መንግስቱን በተግባር ለመተርጎም ያለው ቁርጠኝነት ከማሳየቱም በላይ እየተከተልን ያለነው ህብረ ብሔራዊ ፌዴራሊዝም እያበበና ይበልጥ እየዳበረ የሀገራችን ህዝቦችን በመቻቻልና በህብረት እየበለጸገች የሀገር ለመገንባት ያለውን ቁርጠኝነት ማሳያ ተደርጎ ሊወሰድ የሚችል ነው። የፌዴሬሽን ምክር ቤት ዋና አፈ ጉባኤ አቶ አደም ፋራ በኩል ሲሆናቸው የሲዳማ ክልል ህገ መንግስቱን በጠበቀ መልኩ አስረኛው ክልል ሆኖ የተደራጀው በሀገሪቱ መጣ ያሉትን የፖለቲካ ለውጥ ተከትሎ መሆኑን በመግለጥ አዎንታዊ ወዳጅነትና አብሮነት በመፍጠር ለእውነተኛ ዲሞክራሲ ስርዓት መገንባት መቆም እንደሚገባም ተናግሯል። ለመላው የሲዳማ ክልል ህዝብ ህገ መንግስታዊ መብታችሁን ተጠቅማችሁ በውሳኔያችሁ አስረኛው የኢትዮጵያ ክልል ሆናችሁ ስለተደራጃችሁና የዘመናት ጥያቄያችሁ ምላሽ ስላገኘ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እፈልጋለሁ። የሀገራችን ህዝብ በህገ መንግስቱ መሰረት እውነተኛ ህብረ ብሔራዊ የፌዴራል ስርዓት ተግባራዊ እንዲሆንና የዜጎች ሰብአዊና ዴሞክራሲያዊ መብቶች ሳይሸራረፉ እንዲከበሩ በመጠየቅ ባደረገው ትግል ገፊነት በመጣው ሀገራዊ ለውጥ የዘመናት የህዝብ ጥያቄዎች ደረጃ በደረጃ እየተመለሱ ይገኛሉ። ለሲዳማ ክልል መጠናከር የፌዴሬሽን ምክር ቤት ድጋፍ እንደሚያደርግ የተናገሩት ዋና አፈ ጉባኤውም አዲሱ አደረጃጀት በአካባቢው ሰላም ልማትና መልካም አስተዳደር ላይ እሴት የማይጨምር ከሆነ ከጥቅሙ ይልቅ ጉዳቱ ይበልጣል ብሏል። አላስፈላጊ አስተዳደራዊ ወጪ ከመጨመርና ህዝቡ አስቀድሞ አግኝቶ የነበረውን ጥቅም ከማሳጣት ውጭ የሚፈይደው አንዳች ነገር አይኖርም። ስለሆነም የስዳማ ክልል መንግስትም አካባቢው በዞን ደረጃ ከነበረበት ወቅት በተሻለ መልኩ ያለውን ዘርፈ ብዙ እምቅ አቅም በአግባቡ ለመጠቀምና የህዝቡን ሁለንተናዊ ፍላጎት ለማሟላት ብቃት ያላቸው ውጤታማ ክልላዊ ተቋማትን መገንባት ትልቅ ትኩረት ሰጥቶ ሊሰራ ይገባል። የሲዳማ ክልል ምስረታ ምክንያት በማድረግ ለሲዳማ ህዝብ የእንኳን ደሳላቸው መልእክታቸውን የገለጡት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ሽመልስ አብዲሳም ኢትዮጵያና ኢትዮጵያውነትን ከፍ ለማድረግ ሁሉም በጋራ መቆም አለበትም ብሏል። የኢትዮጵያዊነት መንገድ እኩልነት፣ ወንድማማችነት፣ ነፃነት፣ ፍትህ፣ ዲሞክራሲ ነው። ከዚህ ውጭ ያለው መንገድ ሁሉ የጥፋት መንገድ ነው። ኢትዮጵያ ዳግም ወደ ጥፋት መንገድ አትሄድም። እንዲሁ እንዳማረች ህብረ ብሔራዊነቷን እያረጋገጠች አንድነቷን እያጠናከረች ብልጽግናዋን ታረጋግጣለች። የሲዳማ ህዝብ የዚህ መሰረት ስለሆነ እንኳን ደስ አላችሁ ለማለት ኢትዮጵያ ከነበረችበት ውድቀት የማውጣት ኢትዮጵያን ወደ ብልጽግና ማማ የማውጣት ስራ፣ ኢትዮጵያዊነትን ከፍ የማድረግ ስራ ትልቅ ኃላፊነት ከፊታችን አለና ለሱ ሁላችንም ቆርጠን እንድንነሳ በዚሁ አጋጣሚ ጥሬን ለማቅረብ እፈልጋለሁ። በማህበራዊ ሚዲያ ኢትዮጵያን ለማፍረስ የሚተጉ ኃይሎች እራሳቸው ቀድመው ይፈርሳሉ ስልም ተናግሯል። ኢትዮጵያን መገንባት በምኞት አይሆንም። በተመሳሳይ መልኩ ስራ ይፈልጋል። የተግባር ሰው መሆን ይፈልጋል። ኢትዮጵያዊነት ሌላው ማቀፍ ነው። የሌላውን ቋንቋ፣ የሌላውን ሃይማኖት፣ የሌላውን ብሔር ሁሉንም አቅፎ ያንን እየተንከባከቡ አብሮ መኖር ነው። ኢትዮጵያን የሚያስተሳስረው አንዱ አንዱን መቀበል፣ አንዱ አንዱን መጠበቅ ነው። ይሄ ሲሆን ነው ኢትዮጵያዊነት የሚለመልመው። ከዛ ውጭ ያለው መንገድ ሁሉ የጥፋት መንገድ ነው ያለ የጥፋት መንገድ ደግሞ ኢትዮጵያዊነት እስከዛሬ ሲያሸንፎ መጥቷል። ኢትዮጵያን አፍነው ለመያዝ የፈለጉትን ኃይሎች ሁሉ ኢትዮጵያዊነት አሸንፎታል። ከአሁን በኋላ ኢትዮጵያን አፍኜ ይዛለሁ የሚል ሀይል ሁሉ ኢትዮጵያዊነት እያሸነፈው፣ እሱ እየተንኮታኮተ እየጠፋ እየተቀበረ ኢትዮጵያና ኢትዮጵያዊነት ይቀጥላል። ጽንፈኝነት ለኢትዮጵያ እንደማይጠቅምም አቶ ሽመልስ ተናግሯል። ከዚህ በተጨማሪ በምርቃት መርሃ ግብሩ ላይ የፌደራል ከፍተኛ ባለስልጣናት፣ የሁሉም ክልሎች ፕሬዚዳንቶችና የአዲስ አበባ ከተማ አስተዳደር ከንቲባ፣ አምባሳደሮች፣ ዲፕሎማቶች፣ የኦሮሞ አባገዳዎች የአገር ሽማግሌዎችና የሃይማኖት አባቶች በተገኙበት ተከብሯል። የሁሉም ክልሎች ፕሬዚዳንቶች ለአዲሱ የሲዳማ ክልል እድገት ያላቸውን ድጋፍ የገለጡ ሲሆን ከየክልላቸው ህዝቦች ይዘን መጣን ያሉትን ፍቅር ገልጠዋል፣ ስጦታቸውን አበረክተዋል። በዚህ መሰረትም የኦሮሚያ ክልል ህዝብና መንግስት ለሲዳማ ክልል አንድ መቶ ሚሊዮን ብር፣ የአዲስ አበባ ከተማ አስተዳደር 50 ሚሊዮን፣ የአማራ ክልል 30 ሚሊዮን፣ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት 20 ሚሊዮን፣ ሶማሌ ክልል 10 ሚሊዮን አፋር ክልል ሰባት ሚሊዮን ጋምቤላ ደግሞ ሁለት ሚሊዮን ብር ድጋፍ አበርክተዋል። በሌላ በኩል በበዓሉ ላይ የተገኙት የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ዶክተር ሙሉ ነጋ የፌዴራል መንግስትና የሁሉም ክልሎች መንግስታት እንዲሁም ህዝቦች የትግራይ ህዝብ ከገባበት ችግር እንዲወጣ የማያቋርጥ ድጋፍ ያደረጉ መሆናቸውን ተናግሯል። በተለይ እዚህ ላይ መግለጽ መወደው ግንባር ቀደም ዛሬም እንዳየ ነው የኦሮሚያ ህዝብ እና መንግስት ከዚህ አልፎ በአገር ደረጃ ሁሉም ክልሎች ድጋፍ እያደረጉ ነው ያሉት። በተለይ ደግሞ ክቡር ጠቅላይ ሚኒስትራችን በቅርብ ጊዜ የራሳቸው ደሞዝ እና የመጽሐፍ ሽያጭ ህዝቡን የደረሰውን ችግር ለማውጣት ድጋፍ በማድረግ ሁሉም ክልሎች ከጎናችን ቁሟል። ይህ የእውነተኛው የህብረ ብሔራዊ ፌዴራሊዝም መገለጫ እና የህብረ ብሔራዊ አንድነታችን መሰረት ነው። የስዳማ ክልል በዛሬው ዕለት 300 ሚሊዮን ብር ድጋፍ የተደረገለት ሲሆን የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ ከተሰበሰበው ውስጥ 15 ሚሊዮን ብርና ሁለት ተሽከርካሪዎችን ለትግራይ ክልል ሰጥቷል። የሲዳማ ክልል በክልነት የተደራጀው ሄዳር 10 2012 ዓ ም በተካሄደ ውሳኔ ህዝብ ሲሆን የመንግስት ምስረታ የተደረገውም ሰኔ 29 2012 ዓ ም ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ሙታንን ለዘገባው እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአባላቱ ላይ እየደረሰ ነው ባለው እስራትና የቢሮዎች መዘጋት ለምርጫ ተሳትፎ እንቅፋት እየደቀኑበት እንደሆነ የኦሮሞ ነፃነት ግንባር ገልጿል። በፓርቲው ውስጥ ያሉትን ችግሮች አካቶ ሙክታር ጀማል ዝርዝሩን ይዟል። ኦነግ በመጪው ምርጫ ለመሳተፍ እየተዘጋጀ እንደሆነ ሲያሳውቅ ቆይቷል። ተፈጥሮብኛል የሚለው ማነቆዎች ከተፈቱለት የኦሮሞ ነጻነት ግንባር በምርጫው ለመሳተፍ እንደሚፈልግ የድርጅቱ ሊቀመንበር አቶ ዳውድ ብሳ ተናግረዋል። የ2021 ስድስተኛ ዙር ምርጫ በውሱ በመካፈል እንቅስቃሴ ለማድረግ እስካሁን ድረስ ጥረት አድርገና ይሁንና ሀጫሉ ከተገደለ በኋላ እስካሁን ድረስ እስር ቤት የሚገኙ አመራሮቻችን፣ እጩ አባሎቻችን በሺዎች የሚቆጠሩ ናቸው። ቢሮችን በሙሉ ተዘግቷል። እንቅስቃሴያችን በሙሉ ታግዷል። አባሎቻችንና እጩ አባሎቻችንና አመራሮችን እስር ቤት ያሉት በጣም ሰፋ ያለ ሀራስመንት ወይም ደግሞ የማሳደድ እና እንቅስቃሴ እንዳናደርግ የሚደረጉ ችግሮች ናቸው። እነዚህ በሙሉ በጣም ሰብስፋት ያላቸው በጣም ከባድ እና አስቸጋሪ የሆኑ ጉዳዮች ናቸው። ደንቃራ ወይም ደግሞ እንቅፋቱ በኦሮሞ ነጻነት ግንባር ምርጫ ውስጥ እንዳይሳተፍ እስካሁን ድረስ ትንሽ እንኳን መክፈት እምቢ ብሎ በክትልነት እንትን አድርጓል። እንግዲህ ዋነኛው ኃላፊነት ያለው በመንግስትና በምርጫ ቦርድ ላይ ነው። ይህንን ችግር የመፍታት የቀረችዋ ትንሽ ጊዜ የኦሮሞ ነጻነት ግን ግንባር ችግሮች ቢኖሩም በምርጫ ዝግጅቱ ቀጥሎ ይሳተፋል ማለት ነው ወይ? ችግር አጋጥሞናል መሳተፍ አንችልም የሚል ውሳኔ ነው ያለው? የትኛው ነው? እስካሁን ድረስ ማነቆው እየከበደ እየከበደ እየከበደ ሄዶ አሁን እንቅስቃሴያችን ሙሉ በሙሉ በጣም አስቸጋሪ ሁኔታ ነው ያለው። ይሳተፋል፣ አይሳተፍም፣ ይሄ እንግዲህ ኃላፊነት እና ዋነኛው ውሳኔ በመንግስት እጅና በምርጫ ቦርድ እጅ ነው ያለው እንጂ የኛ እጅ የለ የኦሮሞ ነጻነት ግንባር በአመራር ውስጥ ተፈጥሮ የነበረውን አለመግባባትን ለመፍታት ጠቅላላ ጉባኤ እንዲጠራ ብሔራዊ የምርጫ ቦርድ ቀደም ሲል ማሳሰቢያ ሰጥተው የነበረ ቢሆንም ግንባሩ ግን የቢሮዎቹ መዘጋትና የአባላቶቹ መታሰር ጉባኤውን ለማዘጋጀት እንቅፋት እንደሆነበት ሲገልጽ ቆይቷል። አሁን ባለው አቅም ጉባኤውን ለመጥራት የዝግጅት ስራ እያከናወነ መሆኑን የጠቅላላ ጉባኤ አዘጋጅ ኮሚቴ አባል አቶ ጀቤሳ ገቢሳ ለአሜሪካ ድምፅ ተናግረዋል። ጠቅላላ ጉባኤያችን ሲያካሄድ በሶስተኛ ወር ከአስራ ስድስት እስከ አስራ ስምንት ሁለት ሺህ ሀያ የኦሮሞ ነጻነት ግንባር ብሔራዊ ምክር ቤት ባደረገው ስብሰባ ድርጅቱ ጠቅላላ ጉባኤ እንዲያካሄድ ተወስኖ ይህንን ጉባኤ የሚያቀናጅ ኮሚቴ ተቋቁሞ ነበር። በተለያዩ ምክንያቶች ኮሚቴው ስራውን ማካሄድ አልቻለም እና አሁን ጠቅላላ ጉባኤው እንዲካሄድ ስራ መጀመራችን ነበር የወሰን ነው እና ስራችንን መጀመራችን ነው ያስታወቅ ነው እንጂ ይህንን ስራ እንሰራለን። ጠቅላላ ጉባኤው በዚህ ወር ይጠራል የሚለው በቀጣይ ስራችን የምንወስን ይሆናል። ዝግጅት ሲባል አሁን ምን ምን ለማድረግ ነው? ምንድነው ቀጣይ ሂደታችሁና ስራችሁ? ቀጣዩ ስራችን አሁን በጠቅላላ ጉባኤው ላይ የሚሳተፉትን ከራቴሪያ አውጥተን፣ ከራቴሪያው ደግሞ ለስራ አስፈጻሚ ኮሚቴ ይቀርባል። ከራቴሪያው ላይ ተሞርክዘን ደግሞ በጠቅላላ ጉባኤ ላይ የሚሳተፉትን አባሎቻችንን መምረጥና መመልመል ነው። ከዛ በኋላ ዶኩመንት ደንብ አለ፣ የመተዳደሪያ ደንብ አለ፣ የፖለቲካ ፕሮግራም አለ እነኝህን አቀናጅቶ ለጠቅላላ ጉባኤው ማዘጋጀት ነው። ሌላው ደግሞ ጠቅላላ ጉባኤው የት እንደሚካሄድ እና መቼ እንደሚካሄድ በውይይት ረቂቅ ሀሳብ ለብሔራዊ ምክር ቤቱ ማቅረብ ነው። የኦሮሞ ነጻነት ግንባርን አመራር አለመግባባትን ለመፍታት በተደጋጋሚ ያደረገው ሙከራ እንዳልተሳካለት ባሳወቀበት መግለጫው የድርጅቱን ጠቅላላ ጉባኤ መጥራት የመጨረሻው መፍትሄ ሊሆን እንደሚችል ብሔራዊ የምርጫ ቦርድ ባሳሰበበት ጊዜ የጠቅላላ ጉባኤውን መጠራት አጥብቆ ሲጠይቅ የነበረው የእነ አቶ አራርሶ ቢቂላ ቡድን የህዝብ ግንኙነት ኃላፊ የሆኑት አቶ ቀጀላ መርዳሳ ተከታዩም ብለዋል። ቀደም ሲል ይሄ ኮሚቴ የተባለው አሁን አንድ አመት በፊት ነው የተሰየመው። ስራውን ማከናወን አልቻለም። ይሄ ኮሚቴ ልክ እንደተሰየመ አንዳንዶቹ ወደ ውጭ ሀገር ሄዱ፣ ሌሎቹ ደግሞ አጋጣሚ አሁን እስር ቤት ያለ አለ። አሁን ድረስ ሀገር ውስጥም ደግሞ ተሳተሙ ናቸው ብዙዎቹ፣ እና እንግዲህ ቁጥሩም አነስተኛ ነው ይህ ሲበታተን እንግዲህ አንድ ኮሚቴ ተገናኝቶ ስራ ለመስራት የሚያሰ ጉባኤ መሟላት አለብ ተፈርተናል ተነጋገርነን። በአመራሩ መካከል ግጭቶች አሉ፣ አለመግባባቶች አሉ። ይሄ እያለ ሊሆን አይችልም። ስለዚህ ለዚህ ነው መነጋገር ገና መምከር የሚያስፈልገው። ጠቅላላ ጉባኤ ለማድረግ መደረጉ አስፈላጊ ነው ብለው የሚያምኑ ከሆነ ይህንን ጠቅላላ ጉባኤ ለማድረግ መፍትሄ ምንድን ነው ነው የሚሉት? ከእርስዎ ወገን ሌጂትሜት የሆነ አመራር ነው ይህንን ይዞ ወደፊት መሄድ ያለበት አባላቱ ናቸው ያሉት። አባላቶቹ የአመራር አባሎቹ እነዚህ ናቸው ስራ ላይ ያሉ አመራሮች። ተነጋግረው እንዴት ማከናወን እንችላለን የሚል ተነጋግረው የውስጥ ይህ የውስጥ ጉዳይ ነው። የጠቅላላ ጉባኤ ዝግጅት፣ ስብሰባዎች ማዘጋጀት፣ ማደራጀት የመሳሰሉት የውስጥ ጉዳዮች ናቸው። በሚዲያ ወቶ ብዙ የምንነገርም አይደለም። በውስጣችን፣ በፕሮሲጀራችን፣ በህገ ደንባችን፣ አካሄዳችን ማድረግ የሚችላለን ነው ግን በጦርነት ውስጥም ሆነ ስብሰባ ማድረግ ይችላለ። የኦሮሞ ነጻነት ግንባር ጠቅላላ ጉባኤ አዘጋጅ ኮሚቴ በማዕከላዊ ኮሚቴ አባላት መመረጣቸውን የገለጹት አቶ ጀቤሳ ገቢሳ በበኩላቸው ስራውን እየጀመሩ መሆናቸውን ገልጸው ሁለቱንም ወገኖች ለማማከርና ለማነጋገር ማቀዳቸውን አመልክተዋል። የእኛ ኃላፊነት እኛን ያዋቀረው ብሔራዊ ምክር ቤት ስለሆነ ለእነሱ ነው ሪፖርታችንን የምናቀርበው። እንደዚህ ስንል ደግሞ አባሎች እና ሌሎች የድርጅቱ መሪዎች ሀሳብ ማቅረብ አይችሉም ማለታችን አይደለም። ሀሳባቸውን አንብቤያለው ሰምቻለው፣ እና ጊዜ አላለፈም። ከነሱ ጋር ለመመካከር ጊዜ አላለፈም። አሁን ነው ስራችንን ጀምረላል ነው ያልነው እንጂ እየሰራን ነው ጨርሰናል አላለም እና ለምክርም ጊዜ አለ እና የሚያሳስብ ነገር አይደለም እነሱ ያሉት ከነሱ ጋር ለመመካከል ዝግጁ ነን ምንም ችግር የለውም የኦሮሞ ነጻነት ግንባር ድርጅታዊውን ጠቅላላ ጉባኤ የሚያደርገው በአምስት ዓመት መሆኑን ህጉ ያስቀምጣል ይህንን ጉባኤ ልዩ ጉባኤ ብለው የጠሩት የኮሚቴው አዘጋጆች ይህም የምርጫ ቦርድን መስፈርት አሟልቶ የሚጠራ ጉባኤ መሆኑ ተገልጿል ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሙክታርን ለዘገባው እናመሰግናለን። አስከፊ የሰብአዊ መብት ረገጣን ለመታገል በሚደረገው ጥረት የኮቪድ-19 መዛመት ያሳደረው ጫና ዛሬ የሚጀምረው የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል አርባ ስድስተኛ መደበኛ ስብሰባ አብይ ትኩረት እንደሚሆን የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቁማለች። አዳነች ፍሳህየ ታቀርበዋለች። ለአራት ሳምንታት ያህል የሚዘልቀው የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል 46ኛ መደበኛ ስብሰባ በዓለም አቀፉ ወረርሽኝ ኮቪድ-19 መዛመት ምክንያት በቨርቹዋል ወይም በርቀት ነው የሚካሄደው። በመጀመሪያዎቹ ሶስት ቀናት ከ130 በላይ ከሚሆኑት ሀገሮች ተወካዮች ዘጠኝ ርዕሳነ ብሔራትና ታዋቂ ሰዎች በቪዲዮ ንግግር ያደርጋሉ። አብዛኞቹ ንግግሮች በኮቪድ-19 ላይ ያተኩራሉ ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት ባለሥልጣኖች ተናግረዋል። ዛሬ በሚደረገው ልዩ ስብሰባም ዘረኝነትንና አድልዎን ለመታገል በሚደረገው ጥረት፣ እንዲሁም ኮቪድ-19 ስላደረሰው የማባባስ ሁኔታ ልዩ ትኩረት እንደሚሰጥበት ታውቋል። ሁማን ራይትስ ዋች የተባለው የሰብአዊ መብት ተሟጋጅ ድርጅት ዋና ስራ አስፈጻሚ ኬኔት ሮት የተለያዩ መንግስታት ኮቪድ-19 መዛመትን መሰረት በማድረግ በተቃዋሚዎች ላይ ዘመቻ በመክፈት ስልጣናቸውን ለማጠናከር እየተጠቀሙበት ነው የሚለውን Um, another example was, you know, the recent elections in Uganda, where President Museveni used the pandemic as a pretext to preclude. ሌላው ምሳሌ በቅርቡ ኡጋንዳ ላይ የተካሄደው ምርጫ ነው። ፕሬዚደንት ዮሪ ሙሴቬኒ የወረርሽኙን መዛመት ተጠቅመው ዋናው ተቀናቃኛቸው ባቢ ዋይን የምርጫ ዘመቻ እንዳያካሂዱ አሰናክለዋል። ኃይልን በተደጋጋሚ ተጠቅመዋል። ሰዎች በተደጋጋሚ ታስረዋል። ባቢ ዋይን ተደብድበዋል። ይህ ሁሉ የተደረገው በወረርሽኙ ምክንያት እንቅስቃሴ መታገዱን ምክንያት በማድረግ ነው። የሞት ቅጣትን፣ የልጆችና የአካል ጉዳተኞች መብትን በሚመለከት ደግሞ ልዩ ውይይቶች እንደሚካሄዱ እንዲሁም የተለያዩ ሀገሮች የሰብአዊ መብት ሬኮርድ እንደሚታይ ታውቋል። የሂውማን ራይትስ ዋች ኃላፊ ሚሸል ባችለት በፊት የተፈጸሙትን የሰብአዊ መብት ጥሰቶችን አላረመችም፣ አስከፊ የሰብአዊ መብት ረገጣ በማን አለብኝነት እየፈጸመች ነው በሚል በሽሪላንካ ላይ ያቀረቡት ከባድ ነቀፌታ በስብሰባው ይገመገማል። ሌሎች ትኩረት የሚሰጥባቸው ጉዳዮች በሚያንማር የተካሄደውን መፈንቅለ መንግስት፣ ቤላሩስን፣ ቬኔዙዌላን፣ ኢራንን፣ የኮንጎ ዲሞክራሲያዊ ሪፑብሊክን፣ ቡሩንዲን፣ ሰሜን ኮሪያን በመሳሰሉትና በሌሎችም ሀገሮች ተፈጸሙ የተባሉ የሰብአዊ መብት ረገጣዎች በስብሰባው ይመረመራሉ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሀገራቸው ወደ ሰብአዊ መብት ካውንስል አባልነቷ እንድትመለስ በማድረጋቸው የተባበሩት መንግስታት ድርጅትና ለሰብአዊ መብት የቆሙ አክቲቪስቶች ደስታቸውን ገልጸዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስን ከተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ያስወጡት ለሶስት ዓመታት ከሚጠጋ ጊዜ በፊት ነው። ዩናይትድ ስቴትስ በዓለም መድረክ ላይ ያላትን ጠንካራ ተጽዕኖ የማሳደር ጡንቻዋን ተጠቅማ መሰረታዊ የሆኑ ነፃነቶች እንዲከበሩና የሕግ የበላይነት እንዲንሰራፋ ትጥራለች የሚል ተስፋ እንዳላቸው ገልጸዋል። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዩናይትድ ስቴትስ የፓሪስ ስምምነትን ዳግም ተቀላቀለች። በእጅጉ ውድ ነው በሚል ምክንያት ለሀገሪቱ ንግድ ሁኔታ የማይበጅ መሆኑን በመጥቀስ የቀድሞ የትራምፕ አስተዳደር ከአለም አቀፉ የአየር ንብረት ስምምነት ሀገሪቱን እንዳስወጣ ይታወሳል። በቪኦኤ ዘጋቢ ሲንዲ ሳይን የተዘጋጀውን ዘገባ ሀብታሙ ስዩም ያሰማናል። ዋይት ሀውስ እንደሚለው በዚህ ሳምንት በቴክሳስ እና በተለያዩ የዩናይትድ ስቴትስ ግዛቶች በትንሹ አርባ ሰባት ሰዎችን የገደለው የከፋ ክረምቶ ሽንፍር የአየር ንብረት ለውጥ እየፈጠራቸው የሚገኙ አስከፊ ክስተቶችን ከሚያሳዩት መካከል አንዱ ነው ካለመብራትና የውሃ አገልግሎት የቀሩ ቤተሰቦች በቤት ቁሳቁስ መሸጫ መደብሮችና መጠለያዎች ውስጥ ለመጠጋት ተገደዋል። ፕሬዚደንት ጆ ባይደን ዩናይትድ ስቴትስ የአየር ንብረት ለውጥን ለማስቆም የሚደረገውን ትግል ለመቀላቀል ከዚህ በኋላ እንደማትዘገይ ተናግረዋል። ይህ ዓለም አቀፍና አሁን ላይ እየደረሰ ያለ ውጥንቅጥ ነው። ካልተሳካልን ሁላችንም በውጤቱ እንሰቃያለን። ወደ ከባቢ አየር የምንለቀውን በከፍተኛ ሁኔታ ለመቀነስ ግቦቻችንን ለማሳካትና ህልሞቻችንን ከፍ ለማድረግ አንዳችን አንዳችንን ተጠያቂ ለማድረግ በፍጥነት ቁርጠኝነታችንን ማሳደግ አለብን። አሜሪካ ዳግም ወደ ስምምነቱ መመለሷን ባበሰረው ስነ ስርዓት ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እርምጃው ዓለም አቀፉን ሙቀትን ለመቀነስ የተጀመረውን እርምጃ ያጠናክረዋል ብለዋል። ባለፉት አራት ዓመታት ቁልፍ ሚና ተጫዋች አለመኖሩ በፓሪስ ስምምነት ውስጥ ክፍተት ፈጥሯል። ይህ ሁሉንም አዳክሟል። ዛሬ ዩናይትድ ስቴትስ ወደ ስምምነቱ መመለሷን ይፋ በምናደርግበት ቀን ፈጣሪዎቹ ወደ አቀዱለት ምልዑነት ዳግም መመለሱን ተገንዝበናል። በድጋሚ እንኳን ደህና መጣችሁ። የመስኩ ሊቃውንት እንደሚናገሩት የቀድሞው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ ጆን ኬሪ መጀመሪያውን ፕሬዚደንታዊ ልዑክ እንዲመሩ መሾማቸው ልዩ መልእክት አለው። ኬሪ ዩናይትድ ስቴትስ እርምጃዋን በእጥፍ እንደምታሳድግ ቃል ገብተዋል። ዓለም አቀፉን የአየር ለውጥ ጥረት ዳግም የተቀላቀልነው ነው በትህትና እና በከፍተኛ ፍላጎት ነው። አሜሪካ በጠረጴዛው ዙሪያ ሳትገኝ አራት ዓመታት መቃጠላቸውን ማወቃችን ያሳፍረናል። ሆኖም ግን ህልማለን የፓሪሱ ስምምነት ብቻውን ሳይንስ በጋራ መስራት እንዳለብን የሚነግረንን መስራት አይችልም። ጆን ኬሪ ከስድስት ዓመታት በፊት እያንዳንዱ የዓለም ሀገር የፓሪስ ስምምነትን በፈረመበት ጊዜ የነበረውን ደስታ፣ ተስፋና ፍንደቃ አስተውሰዋል። ዓላማው ዓለም አቀፍ የግሪንሃውስ ጋዝ ልቀትን በመቀነስ የፕላኔቷን ሙቀት አማካይ መጠን ከኢንዱስትሪው አብዮት በፊት ከነበረው መጠን ሁለት ድግሪ ሴልሲየስ በላይ እንዳይሻገር መገደብ ነው። መጋቢዎቻችንን እናመሰግናለን። የዜና እና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሴኮንስ ከአርባ አህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማኔ። አድማጮች አሁን ሐኪሞን ይጠይቁ ሐኪሙን ይጠይቁ። ለምሽቱ ከፍ ያለ ተስፋ ያሳደሩት የኮቪድ-19 መከላከያ ክትባቶች በተፈለገው ፍጥነት መሰራጨትና ሰዎች በጊዜ መከተብ ያለመቻላቸው ያሳደረውን ስጋት ይመለከታል። ይህ ሁኔታ በተጨማሪም ራሱን የለወጠ የቫይረስ ዝርያ እንዲስፋፋ ሊያደርግ የሚችለውን አስተዋጽኦም ይመረምራል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀዳሚውን ክፍል ይዞ ቀርቧል። ፕሮፌሰር ብስራት ኃይለ መስቀል፣ ኮቪድ የክትባቶችም ሆነ የበሽታው ጉዳይ እንግዲህ አብሮ ነው ያለ ነው እና ገና ያነጋግረናል። ክትባቶች በወጡ በማግስቱ ብዙዎቹም በየተራ ተመልክተናል። ለምሽት እስኪ በዚህ በዩናይት ስቴትስ ከሚታይ ሰሞንኛ ጉዳይ እንነሳ። እንግዲህ እንደምናየው ከፍ ያለ የአየር ጠባይ ለውጥ፣ ክረምት ነው ወቅቱ። በእርግጥ የአየር ለውጥ የፈጠረው ሁኔታ ከፍተኛ በረዶ፣ ብዙ አካባቢዎች እንቅስቃሴዎች ላይ ገደብ አድርጓል። በየአካባቢው የሚደረጉ የወትሮ እንቅስቃሴዎችንም እንዲሁ በአንፃሩ ተጽዕኖ አሳድሮባቸዋል። በዚህ ምክንያት የክትባቶች ዝውውር በሚፈለጉበት ስፍራ በታቀደው ጊዜ መድረስ እንዳይችሉ አድርጓል። ይሄም ክትባቱ ለታሰበላቸው ሰዎች በፍጥነት እንዳይደርስ ማድረጉ አንድም ለመጀመሪያ ጊዜ ሊከተቡ በመጠባበቅ ላይ ያሉ ሁለትም የመጀመሪያውን ሁለት ሁለት ጊዜ የሚወሰደውን ክትባት ፋይዘር በተባለው የክትባት አይነት ሀያ አንድ ቀን ሞልቷቸው ሁለተኛውን ሊወስዱ የተዘጋጁ ሞደርና፣ ሀያ ስምንት ቀን ጠብቀው ሁለተኛውን ሊወስዱ የተዘጋጁ ቢያልፋቸው ምንድን ነው የሚገጥመው የሚለው እያነጋገረ ነው። እስኪ በሁለቱም አዲስ የሚወስዱት ላይም አጠቃላይ ሁኔታውን መቀየሩ ነው። የወሰዱት ደግሞ ቢያመልጣቸው ምን ችግር ይፈጥር ይሆን? በዚህም ጀምር ጥሩ ጥያቄ ነው። ደግሞ ጊዜ ነው፣ ምክንያቱም ገና ከበረዶ አልወጣንም። የውዛ እኛ ያለንበትም ዋሽንግተን ዲሲ ውስጥም በረዶ አለ። ያን ያህል እንደ እንደሌሎቹ ባንጎዳ ግን ያው ጊዜው ነው። አሁን የክረምት ጊዜ ነው። ጥሩነቱ የአሁኑ የባይደን አድሚኒስትሬሽን አንዱ ሜጀር ታርጌት ያደረገው ይህንን ኮቪድ ማጥፋት ላይ ነው፣ እና በዚህ ምክንያት ከፍተኛ እንቅስቃሴ የተካሄደ ነው። ሁላችንም እንደምናየው ልክ ከስቶርሙ በፊት በቀን አንድ ነጥብ አምስት ሚሊዮን ሰው ክትባት እያገኘ ነው። እዛ ደረጃ ነበር ይሄደ ነበረው። እና ኦሎ ይሄ በረዶ መጣና ብዙ አፌክት አድረገ። በጣም አፌክት የሆኑት ሁለት ሴንተሮች ናቸው። አንደኛው ይሄ ፌዴክስ ሴንተር ሜምፊስ ያለው፣ ሌላው ደግሞ ኬንታኪ ውስጥ ያለው ዩ ፒ ኤስ እነሱ ነበሩ። ፕሮፌሰር ብስራት ኢትዮጵያ ላሉ አድማጮች አሁን እንዲገልጿቸው ምን እንደሆኑ እንዲረዱ እሽጎችን፣ ፖስታ መልእክቶች የሚልኩ ድርጅቶችን እንቅስቃሴዎች ተጽዕኖ አሳድሮባቸዋል እያሉ ነው። ለአድማጮች ቅርብ እንድናደረግ እነዚህ አሜሪካ ውስጥ ቫክሲን ከሚያፋፍሩ ትላልቅ ሴንተሮች ነበሩ። በሁለት መንገድ ነው አፌክት ያደረጋቸው። አንደኛ ያው የዝውውሩ ምክንያት በረዶ ከተሸፈነ መንቀሳቀስ ስለማይችሉ እንደፈለጉት ማንቀሳቀስ አልችሉ። በዚህ ላይ ደግሞ እዛው ራሱ ክትባቱ የሚሰጥባቸው ሴንተሮች በየቦታው ያሉ ከሁለት ሺ በላይ ሴንተሮች በዚሁ በመብራት መጥፋት ምክንያት፣ በበረዶ ምክንያት ከአየሩ ጸባይ ጋር ምክንያት ተዘግተዋል። እንግዲህ አብዛኞቹ ያው በጀነሬተር ያው ኢትዮጵያም የተለመደ ነው፣ በጀነሬተር በኩል አድርገው ቫክሲኑ እንዳይበላሽ አቆይተውታል። በጣም የተጎዳው ደግሞ ከሁሉም አሜሪካ ስቴቶች ውስጥ ቴክሳስ የሚባለው ነው። ለምንድነው በጣም የተጎዳው? ከሌላው የተለየ በረዶ ኖሮት ሳይሆን ቴክሳስ በተፈጥሮ ሙቀት ሀገር ስለሆነ በረዶ አይተው አያውቁም ሳይሆን ለረጅም ጊዜ በረዶ አይደርስባቸውም ኦልሬዲ ያላዩት ሌላ ኦሆ ስቴትስ፣ አሁን ሺካጎ እንደዚህ የሚባሉት የአሜሪካ ከተሞች ሁልጊዜ በረዶ ያሉ ሁሌም ይዘጋጃሉ። ከተማው ያውቀዋል አሰራሩን። እነዚህ ግን በረዶ ጋር ልምድ ለሌላቸው ብዙ ነገር ዳሜጅ ሊመጣ ቻለ እና በዚህ ምክንያት የቫክሲኑ ዝውውር በጣም በጣም በጣም ነው የተጎዳው። ግን ጥሩ ነገሩ ምንድን ነው? አሁን ድሮ ከሚሰጣቸው ቫክሲን በጣም እጥፍ ድሮ አራት መቶ ሺህ በሳምንት የሚመጣ አሁን ከስድስት መቶ ሺህ በላይ ያንን የጠፋውን ጊዜ ካቻፕ ለማድረግ እየተደረገ ነው። ሌላው የጠየከኝ እነዚህ ቫክሲኑን ቢያመልጣች ባያገኙ ያልከው በጣም ትልቅ ጥያቄ ነው። አንዳንዱ ጋር ትንሽ ኮንትሮቨርሲም አለው። ሞደርና ያው በሀያ ስምንት ቀን ነው የሚሰጠው በአራት ሳምንት፣ ፋይዘር ደግሞ በሶስት ሳምንት ነው የሚሰጠው። አሁን አዲሱ ሪፖርት የሚለው ምንድን ነው? በዛ ኤግዛክት ቀን በ21 እና በ28 ምን ባይመጡም ሊቆይ ይችላል ነው የሚሉት። ማስመር መፈልገው ነገር ከአቅም በላይ በሆነ ምክንያት ነው እንጂ በተቻለ መጠን በዛው ጥናቱ በተደረገው መንገድ ሰው እንዲከታተል ነው እንፈልገው። ግን ካልተቻለና ከአቅም በላይ በሆነ አሁን እንደዚህ እንደ ወይዘሩ ማለት ነው መንገድ ሁሉ ሲዘጋጋ፣ መብራት ሲጠፋ የሰዎቹ እንኳን ፍላጎት ቢሆን ቫክሲን የሚሰጣቸው ቦታ ስለተዘጉ ምንም ምርጫ አልነበራቸው ያለ መቆየት እና እንደውም ሲዲሲ ዌብሳይቱ ላይ እንዳነበብኩት እስከ ስድስት ሳምንት ድረስ አርባ ሁለት ቀን እንደውም ከዛም ሊቆይ በሚል መንገድ አውጥተውታል። አሁንም ላይ ለአድማጮቻችን ማስመር የምፈልገው ነገር ምንድን ነው እዚህ ላይ ከአቅም በላይ በሆነ ምክንያት ነው እንጂ በቸልተኝነት ወይም በሌላ ነገር ወይም በቃ አሁን እንደዚህ አግኝተናል እና የፈለግን ቆይተን በተመቸን ጊዜ ያለን ማለት አለ። ይሄም ቢሆን በጥናት ፉሊ በጥናት የተደገፈ አይደለም ግን አትሊስት በአሁኑ ባለው ደረጃ እንደዚህ እስከ ስድስት አመት ቆይተው መከተብ ይችላሉ። ሁለተኛው ሌላው አንድ የእንግሊዝ ሀገር በጣም ኢንትረስቲንግ ነው። አንዱ ቫክሲን የፋይዘርን ወስደው ሲመለሱ በተባለው ቀን የፋይዘሩ ቫክሲን አቬለብል ባይሆን ሞደርናውን መውሰድ ይችላሉ፣ ወይም የሞደርናውን ወስደው ፋይዘሩ መውሰድ ይችላሉ የሚለው የእንግሊዝ ሀገሩ ላይ ይችላሉ። አሁንም ማስመር ምፈልገው ነገር ከአቅም በላይ በሆነ መንገድ ያኛው አቬላብል ካልሆነ፣ ሁለቱም ተመሳሳይ ቴክኖሎጂ ነው አሬን ቴክኖሎጂ የሚባል ስለሆነ አንዱ በአንዱ መቀያየር ይችላሉ የሚል ነገር አውጥቷል። አሰራራቸው እንደነ ጃንሰን ጃንሰን አስትራዜነካ አይደሉም። ሌላው የጠየቅሽኝ ነገር ሲንግል ዶዝ አንድ ወስደው ባይመለሱስ የሚለው ነገር ነው። አይደገፍም፣ በሳይንሱ ግን ሌላ ምርጫ ከሌላቸው እና አሁንም ከአቅም በላይ በሆነ ነገር ከሆነ አንዱ ራሱ እስካሁን እንዳየነው እስከ ስድስት ሳምንት ድረስ እስከ ሰማኒያ ፐርሰንት አንዳንድ ቦታ ላይ ነው ሰማኒያ አምስት ፐርሰንት ይላል ዘጠና አምስት በመሆን ፋንታ ዝቅ ብሎ ሰማኒያ ሰማኒያ አምስት ፐርሰንት ድረስ ያገለግላል የሚል ሪፖርቶች አሉ። መልካም እንደ ሁሉ አድማጮች ሩቅ ስለሚሆን በረዶ ሲባል በሀገራችን የምናውቀው በረዶ እንዳልሆነ በቴሌቪዥን የማየት እድል ያላቸው እንደሚረዱት ተስፋ እናደርጋለን። ሁለት ጫማና ከዚያ በላይ አንዳንድ የወገብ ድረስ የሚደርስ ክምር ነው የምናወራውና እንዴት ነው አሜሪካን የምታክል ታላቅ ሀገር በበረዶ እንዲተሳስራ ሰዎች ክትባት ማግኘት የማይችሉበት ድረስ ይደርሳሉ የሚለው ምናልባት ግራ እንዳያጋባ ያህል ነው። ወደ ሌላ ርዕስ ልወሰደው። ፕሮፌሰር ብስራት ይሄ አጠቃላይ የመጓተቱ ሁኔታ በዚህም ሆነ አንዳንዶች በጥረት ለብዙዎች ካልተዳረሰ ቀጥታ ከቫይረሱ ጋር የሚገናኙ ጉዳዮች እንዳይሆኑ ነው። ራሳቸውን የሚለውጡት የቫይረስ ዝርያዎች መስፋፋት በእንግሊዝ ሀገር በደቡብ አፍሪካና በብራዚል ቀድሞ ከተጠኑ ከሚታወቁት ዝርያዎች የተለዩ ሶስት አይነት የቫይረስ ዝርያዎች ራሳቸውን የቀየሩበት ሁኔታ ስላለ ክትባቶቹ ለነኝ ፍቱን ይሆናሉ ወይ ይሰራሉ ወይ የሚለው በየደረጃው እየታየ ባለበት መስፋፋታቸው ያሳስቦታል። አንደኛ እነ ክትባቶች ላይሰሩ የሚችሉበት ሁኔታ ይፈ ይፈጠራለይ መዘግየቱ ጋር የሚያያዝ የመሰራጨትን እድል ስለሚፈጥር፣ ሁለተኛ ቫይረስ ራሱን የመለወጡ ጠባይ እየተለመደ እንደመሆኑ ጊዜ በሰጠ ቁጥር ሌሎች በርካታ ዝርያዎች ተፈጥሮ አሳሳቢ ሁኔታ ሊፈጥሩ ይችል ይሆን ወይ እንዴት ይመለከቱታል? ይሄን አሉላና እንግዶቹን እናመሰግናለን። አድማጮች የውይይቱን ምሉ ክፍል ከዌብሳይታችን ላይ ማግኘት ትችላላችሁ። ሁለት ኬንያውያን የፈጠራ ባለሙያዎች ከአዕምሮ ትዕዛዝ በመቀበል ስራን መከወን የሚችል ሰው ሰራሽ የሮቦት ክንድ ሰርተዋል። ይሄ ፈጠራም አካል ጉዳተኞች የዕለት ተዕለት እንቅስቃሴያቸውን በሚያደርጉበት ወቅት የሚያጋጥሟቸውን እክሎች እንደሚቀንስ ተስፋ ተጥሎበታል። የደንገረመው የአሶሺየትድ ፕሬስ ዘገባን እንደሚከተለው ታቀርበዋለች። ሁለቱ ኬንያውያን ወጣቶች የሰሩት አንጸባራቂው የሮቦት ክንድ ከግዙፉ የፊልም ኢንዱስትሪ ማርቭል የሳይንስ ልቦለድ ፊልም ላይ የተቀዳ ይመስላል። ይሁንና የፈጠራ ስራው በኬንያ የሚገኙ አካል ጉዳተኞች ላይ ተግባራዊ የሆነ ጠቀሜታ አለው። የነርቭ እንቅስቃሴን የሚያዳምጠው ጭንቅላት ላይ የሚጠለቀው ክፍል የኤሌክትሪክ ሞገድን በማፍለቅ የሮቦት ክንዱን እንቅስቃሴ ይቆጣጠራል። ኬንያውያኑ የፈጠራ ባለሙያዎች ዴቪድ ጋቱ እና ሞሰስ ኬንያ ይህን ሰው ሰራሽ ክንድ ለመስራት የሚበቃ ገንዘብ ስለሌላቸው የወዳደቁ የኤሌክትሪክ እቃዎችንና ተመልሰው በጥቅም ላይ የዋሉ እንጨቶችን እንደ ግብአት ተጠቅመዋል። የሰሩት ክንድም ወደ ላይና ወደ ታች እንዲሁም ወደፊት መሰንዘር ይችላል። ከፈጠራ ባለሙያዎቹ አንዱ የሆነው ዴቪድ ጋቱ ስለ ሰው ሰራሹ እጅ ተግባር እንዲህ ያስረዳል። ሰሳነና ፓሪምፕ ባይሮቦቲክ ሃንድ ፕሮስቴቲክ ዳት ዩሴስ ይሄ ፈጠራ የላይኛው የክንድ ክፍልን ከአእምሯችን ምልክቶችና ትእዛዝን በመቀበል እንደ ፍላጎታችን እንዲታዘዝ የሚያደርግ ነው። የህይወት መሰል ሮቦት እጁ የአእምሮ ትእዛዞችን በማጣራት ወደ ኤሌክትሪክ ሞገድነት በመቀየር አጉልቶ በማውጣትና ኃይል በመስጠት የተጠቃሚውን ትእዛዝ በተግባር ላይ ለማዋል ማስተላለፊያዎቹን ይገፋቸዋል ማለት ነው። በኬንያ ከአንድ ሚሊዮን በላይ አካል ጉዳተኞች ይገኛሉ። አብዛኞቹም በፖሊዮና በሌሎች አደጋዎች ምክንያት ክንዳቸውን አጥተዋል። በአፍሪካ አካል ጉዳተኞች ከጉዳታቸው በላይ እንደተረገሙ እየተቆጠሩ ከማህበረሰቡ ይገለላሉ። የሰው ሰራሽ ክንዶች ታዲያ የእንቅስቃሴ ነጻነትን ብቻ ሳይሆን በማህበረሰቡ ዘንድ ተቀባይነታቸው እንዲጨምርም ሊያግዙ ይችላሉ። ጋቱ ይሄ ፈጠራ አካል ጉዳተኞቹ ራሳቸውን እንዲችሉም ይረዳል ይላል። ይህን መሰል ሮቦት ለመስራት የፈለግነው ክንዳቸውን ያጡ አካል ጉዳተኛ ሰዎችን ለማገዝ ካለን ፍላጎት የተነሳ ነው። ዋናው ዓላማችንም እነሱን የሚያግዝ አንድ ነገር በማበርከት በሰዎች ላይ ሸክም ሳይሆኑ ራሳቸውን እንዲችሉ ለማድረግ ነው። ኪኒዩና ጋቱ በአካባቢያቸው የአካል ጉዳተኞችን ችግር እያዩ እንዳደጉና ይህንን ለማቅለል እንደሚሰሩ ይናገራሉ። ሞሰስ ኪኒዩ በዚህ ጉዳይ ላይ ይህን ይላል። በከተማችን እና በየመንደሩ አካል ጉዳተኞችን ስናይ የዕለት ተዕለት የሕይወት እንቅስቃሴዎችን ለማድረግ ይቸገራሉ። የኬንያ የአካል ጉዳተኞች ማህበር ዋና ኃላፊ ዴቪድ ጊትሽሙ ይሄ የሮቦት ክንድ አካል ጉዳተኛ ግለሰቦችን ማገዝ ብቻ ሳይሆን በሰው ሰራሽ ክንድ የፈጠራ ስራዎቹም ላይ አብዮት ያመጣል ይላል። ይህን መሰል ሰው ሰራሽ እና ቴክኖሎጂ ምጣኔ ሀብትን ለማጎልበት ብቻ ሳይሆን በምርቱም ረገድ በሕዝቡ ዘንድ ተቀባይነት እንዲኖር ያግዛል። በጣም ትልቅ ባለመሆኑ በቀላሉ አካል ጉዳተኞች ሊቆጣጠሩት ይችላሉ። እጃቸውን ያጡት ሰዎችን መልሶ ለማቋቋምና ለማገዝም እጅግ ትልቅ ሚና ይኖረዋል። ኬንያና ጋቱ ሰው ሰራሽ ክንዱን በብዛት ለማምረት የሚያስችል አቅም የላቸውም። ነገር ግን ይሄ ክንድ በሰፊው ቢመረት ግለሰቦችን ብቻ ሳይሆን የሀገሪቱን ምጣኔ ሀብትም እንደሚያግዝ ይናገራሉ። ለአሶሼትድ ፕሬስ ዘገባ አይደን ገረመው ከዋሽንግተን ዲሲ። አሁን ተከታዩ አፍሪካ ነክ ርዕሶች ነው። በምስራቅ አፍሪካ ትርምስ በቀጠለበት በአሁኑ ወቅት አፍሪካ ኮማንድ ወይም የአፍሪካ እዝ እንዴት የመንግስት ኃይሎችን ሊረዳ እንደሚችልና የታጠቁ ኃይሎች ለሚደቅኑት አደጋ እንዴት ምላሽ ሊሰጥ እንደሚችል እንዲሁም ዩናይትድ ስቴትስ ከአንዳንድ የምስራቅ አፍሪካ አገሮች ወታደራዊ ኃይል መቀነሷ በቀጠናው ሊኖር የሚችለውን ያለመረጋጋት አስመልክቶ የተቀናበረ ዝግጅት እናቀርባለን። በዩናይትድ ስቴትስ ፒትስበርግ ከተማ ያሉት ስለ አሸባሪነት ጉዳይ ያጠኑት ኮሊን ክላርክ እና ናይሮቢ ኬንያ በሚገኘው ኬንያታ ዩኒቨርሲቲ የሚያስተምሩት ዜበር ኢቻኒ ትንታኔ ይሰጡበታል። ያነጋገራቸው የእንግሊዝኛው ክፍል ባልደረባችን ጄፍሪ ያንግ ነው። አዳነች ፍስሀየ ታቀርበዋለች። ምስራቅ አፍሪካ ውስጥ ሶማሊያ ያለው አልሸባብና ሌሎች ከአልቃኢዳ ጋር የተሳሰሩ እስላማዊ አማጽያን ለአመታት ያህል ሲንቀሳቀሱ ቆይተዋል። ይሁኑ ሳለ የቀድሞው የዩናይትድ ስቴትስ አስተዳደር ሶማሊያ የተመደቡትን ሰባት መቶ የሚሆኑ የአሜሪካ ወታደሮችን መቀነስ ጀመረ። ይህን መሰረት በማድረግም የሶማሊያ ኃይሎችና የሀገሪቱ ምርጥ ጸረ አሸባሪ ኃይሎችን ሲያሰለጥን የቆየው አፍሪካ ኮማንድ ስራቸውን እንዴት ሊቀጥሉ ይችላሉ ለሚለው ጥያቄ ፕሮፌሰር ዘበራቻኒ ምላሽ ሰጥተዋል። ዩ ኤስ አፍሪ የአፍሪካ ኮማንድ ወይም የአፍሪካ እስ ተልእኮ የስለላ መረጃ ማሰባሰብንና በአካባቢው ያለውን ሁኔታ መከታተልን ያቀፈ ነው። በሌላ በኩል ደግሞ አልፎ አልፎ በታጣቂ ኃይሎች ላይ እርምጃ በመውሰድ ተግባር የሚሳተፍበት ጊዜ አለ። በዋናነት ተልእኮው ግልጽ ነው። በምስራቅ አፍሪካና በተቀሩት የአፍሪካ አገሮች ያሉትን የጸጥታ ኃይሎች ማሰልጠንና በሙያዊ አሰራር እንዲታነጹ ማድረግ ነው። ነገር ግን አፍሪካ ውስጥ የአማጽያን እና የአሸባሪዎች እንቅስቃሴ እየተበራከተ በሄደበት ሁኔታ አፍሪካ ኮማንድ በአማጽያኑ ላይ እርምጃ በመውሰድ ተግባር ውስጥ ለመግባትም ይገደዳል። ነገር ግን አንድ መታወቅ ያለበት ነገር አመፃዎች በወታደራዊ ኃይል ብቻ ሊቆሙ የማይችሉ መሆናቸው ነው ይላሉ ዶክተር አቻኒ። ወታደራዊ እርምጃ መውሰድ አስፈላጊ ቢሆንም በቂ መፍትሄ ሊሆን አይችልም። ተቃውሞንና አሸባሪነትን ያስከተለውን ችግር ሊፈታ አይችልም። ስለሆነም የካሮትና የብትር ዘዴን መጠቀም ወይም ከወታደራዊ እርምጃ ሌላ ዲፕሎማሲያዊ መፍትሄ መፈለግም ግድ ይላል ብለዋል ዶክተር አቻኔ። ዶክተር ክላርክም አመፅን ለማቆም በሚደረግ ጥረት አካታች የሆነ ሰፊ ይዘት ያለው አያያዝን መከተል እንደሚያስፈልግ የረጅም ጊዜ ግንዛቤ ያለን ብለዋል። ሶማሊያን እንደ ምሳሌ ጠቅሰዋል። ሶማሊያ ሶማሊያን ማጥ ውስጥ የከተቱት ዋና ዋና ችግሮች ምን እንደሆኑ መመርመር ያስፈልጋል። የመልካም አስተዳደር ጉድለትና የፍርድ ቤትና የሌሎች ተቋማት የጥንካሬ ይዘትን መመልከት ግድ ይላል። ይህ ደግሞ ለእኛ አዲስ ክስተት አይደለም። በአፍሪካ ቀንድ የሚካሄዱትን ግጭቶች አስመልክቶ ለዓመታት በዚህ መልክ ስናጤን ቆይተናል። አልሸባብና ሌሎችም ምስራቅ አፍሪካ ውስጥ ያሉት አማጽያን ለዚህ ረጅም ጊዜ ያህል ሊዘልቁ የቻሉበት ምክንያት ምንድን ነው? የገንዘብ ምንጫቸውስ ምን ይመስሎታል? ለሚለው ጥያቄ ክላርክ ምላሽ ሰጥተዋል። በስኳር ንግድ ላይ ያተኮሩበት ጊዜ አለ። ከከሰል ንግድም ጋር ግንኙነት አላቸው። ዋና ገቢያቸው ደግሞ ግብር ማስከፈል እና አስገድዶ ገንዘብ መዝረፍ መሆኑን እናውቃለን። በዚያም ላይ መገንዘብ ያለብን እነዚህ ቡድኖች ብዙም ወጪ እንደሌላቸው ነው። ብዙም የሚከፍሉት ነገር ስለሌለ የሚያገኙት ገንዘብ ለረጅም ጊዜ ያቆያቸዋል። በመቋድሾውና በሌሎችም አካባቢዎች እንዲሁም ከአገር ውጭ እንቅስቃሴ ለማካሄድ ያስችላቸዋል። ፕሮፌሰር አቻኒ ታዲያ የአማጽያን እንቅስቃሴን ለመቋቋም ወታደራዊና ምናልባትም ለድርድር እንዲቀርቡ የሚያስችል ወይም ደግሞ የአመፅ እንቅስቃሴያቸውን ሊያቀዘቀዝ የሚችል ዲፕሎማሲያዊ ዘዴን መጠቀም ያስፈልጋል የሚባለውም አማጽያኑ ለረጅም ጊዜ ሊዘልቁ የሚችሉበት ሁኔታ መኖሩን በመገንዘብ ነው ብለዋል። ከአፍሪካ ሕብረት ግቦች መካከል አንዱ በአህጉሪቱ ሰላም፣ ጸጥታና መረጋጋት እንዲሰፍኑ ማድረግ ነው። ይህን መሰረት በማድረግም በቡሩንዲ፣ በሶማሊያ እና በሱዳን ላይ የሰላም ጥበቃ ተልእኮዎችን መድቧል። የአፍሪካ ሕብረት በአህጉሪቱ ሀገራት ግጭቶች ሲነሱ በፍጥነት የሚላክ ወታደራዊ ኃይል ቢያዘጋጅ አይሻልምን? ለሚለው ጥያቄ ዶክተር ክላርክ ያብራራሉ። በቀጠና ውስጥ በምናተክሩበት ጉዳይ ላይ የሚወሰን ይሆናል። በአሁኑ ወቅት የተለያዩ የእንቅስቃሴ አይነቶች አሉ። አልቃሂዳና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አባላትን ለመመልመል ለድርጅታቸው ገንዘብ ለማግኘትና ጥቃቶችን ለማካሄድ የሚወዳደሩበት ሁኔታ አለ። በሳህል አካባቢና በአፍሪካ ቀንድ የሚካሄዱ የእንቅስቃሴ አይነቶች የተለያዩ ናቸው። በሞዛምቢክ ያለውም እንደዚሁ። ስለሆነም ቅድሚያ የሚሰጥበት ጉዳይ አለ። የጥሪት ጥያቄም ይነሳል። በዚያም ላይ ዩናይትድ ስቴትስ፣ ሳህል ላይ ደግሞ ፈረንሳይ ሊያደርጓቸው የሚችሉ ነገሮች ተደጋጋሚ ሳይሆኑ የተለዩ መሆናቸውን ማየትም ያስፈልጋል። በሌላ በኩል ደግሞ ምስራቅ አፍሪካ ውስጥ የሚታየው ትርምስ የፖለቲካ አለመረጋጋትም የታከለበት መሆኑ የሚታወቅ ነው። በሱዳንና በደቡብ ሱዳን ያለው ፖለቲካዊ አለመረጋጋት የቀጣይነት ባህሪ ያለው። ሱዳን ውስጥ ለውጥ ቢኖርም አለመረጋጋት መኖሩ አልቀረም። ዶክተር ኢቻኒ ያስረዳሉ። የአፍሪካ ህብረት የጸጥታ ጉድለትንና ፖለቲካዊ መነሳሳትን በሚመለከት በሚገባ የተቀየሰ ማዕቀፍ አለው። ይህ ግን እንደ ኤሮፓ አቆጣጠር እስከ 2020 ዓ ም ባለው ጊዜ ውስጥ ግጭት እንዳይኖር ማድረግ በሚለው መርህ ላይ የተመሰረተ ነው። አሁን እንግዲህ የጊዜው ገደብ አብቅቷል። በዚያም ላይ እነዚህን ጉዳዮች በማስፈጸም በኩል የፖለቲካ ፍላጎት የለም። ስለሆነም አንዳንዴ ሰላም ለማስፈን የጋለ ስሜት የለም ለማለት ያስችላል። ረሳነ ብሔራት የስልጣን የጊዜ ገደብ እንዳይኖር የሚነጋገሩበት ጊዜ መሆኑን መዘንጋት አያስፈልግም ካሉ በኋላ በአፍሪቃ መልካም አስተዳደር ሲሰፍን ግን ሁኔታዎች ሊስተካከሉ ይችላሉ የሚል ተስፋ እንዳላቸው ዶክተር የቻኔ አስገንዝበዋል። ፖለቲካዊ አካታችነት ሲኖር ወይም ኃይል የሚጠቀሙት ቡድኖችና ማህበረሰቦች የሚያሰሙትን ቅሬታና ስጋት አድምጦ መፍትሄ ለማግኘት ሲሞከር አንዳንዶቹን ግጭቶች በማቆም ተግባር ወሳኝ ሚና እንደሚኖረውም ፕሮፌሰር አቻኒ ሳይጠቅሱ አላለፉም። አድማጮች፣ አፍሪካ ኮማንድ የምስራቅ አፍሪካ መንግስታትን በመርዳትና አሸባሪነትን በመዋጋት ተግባር ስለሚኖረው ሚና የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ዘጋቢዎቻችንን እናመሰግናለን። ወደ መጨረሻው ዝግጅት እናልፋለን። የሰኞ ምሽት ስፖርትን ይዞ ሀብታሙ ስዩም አብራችሁ ይቆያል። በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት አስራ አራተኛው ሀገር አቀፍ የግማሽ ማራቶን የጎዳና ላይ ውድድር በትናንትና እለት በድሬዳዋ ከተማ ተካሂደዋል። ከዚራ ለጋሀር አደባባይን መነሻና መድረሻው ባደረገው በዚህ ውድድር በወንዶች ልዑል ገብረየስ፣ በሴቶች ሰንበሬ ተፈሪ፣ በክለብ ደግሞ የኦሮሚያ ክልልና የኦሮሚያ ፖሊስ ክለቦች አሸናፊ ሆነዋል። አዲስ ቸኮል ውድድሩን ተከታትሏል። በድሬዳዋ በተዘጋጀው አስራ አራተኛው የኢትዮጵያ ግማሽ ማራቶን ውድድር በሴቶች ለፌዴራል ማረሚያ ቤቶች የምትወዳደሩ ሰንበሬ ተፈሪ አሸናፊ ስትሆን ህይወት ገብረ ኪዳን ከኤልሚ ሎንዶ ክለብ ሁለተኛ ፈታይ ዘራይ ከኢትዮጵያ ንግድ ባንክ ደግሞ ሶስተኛ በመሆን የብርና ነሐስ ሜዳሊያ አሸናፊ ሆነዋል። አሸናፊዋ አሰንበሬ በፈረንጆች 2015 በቤጂንግ ተዘጋጅቶ በነበረው የዓለም አትሌቲክስ ሻምፒዮና በ5000 ሜትር የብር ሜዳሊያ አግኝታ እንደነበር ይታወሳል። በወንዶች የኦሮሚያ ፖሊሱ ልዑል ገብረየስ በአሸናፊነት ውድድሩን ሲያጠናቅቅ እሱን ተከትለው ሲሳይ ለማ ከኦሮሚያ ፖሊስና በላይ ጥለውን ከኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው የብርና ነሐስ ሜዳሊያ ተሸላሚ ሆነዋል። በቡድን ውጤት ደግሞ በሴቶች የኦሮሚያ ክልል በወንዶች ደግሞ የኦሮሚያ ፖሊስ አሸናፊ በመሆንኑ የተዘጋጀላቸውን ዋንጫ ከክብር እንግዶች ተቀብለዋል። ጀማሪና ልምድ ያላቸው አትሌቶች የተሳተፉበት ይህ ሀገር አቀፍ ውድድር በድሬዳዋ መዘጋጀቱ ለወጣቶች መነቃቃትን የሚፈጥር እንደሆነ የድሬዳዋ አስተዳደር ምክትል ከንቲባ አቶ ከድር ጀዋር ሲገልጹ፣ በውድድሩ አሸናፊ የሆነችው ሰንበር የተፈሬ ለቪኦኤ በሰጠችው ቃል የድሬዳዋ ከተማ ከፍታ ከሌሎች የሀገሪቱ ከተሞች አንጻር ዝቅተኛ መሆኑ ለውድድር አመቻ አድርጓታል፣ አየሩም ለተወዳዳሪዎች አይከብድም ነበር ብላለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ጃፓናዊቷ ናኦሚ ኦሳካ በሜዳ ቴኒስ ስፖርት ትልቅ ስም ያለውን የአውስትራሊያ ኦፕን ዓመታዊ ውድድር በማሸነፍ የስፖርቱ ልዕልት መሆኗን አረጋግጣለች። ኦሳካ ተቀናቃኟን ጄኒፈር ብራዲን 6 ለ4ና 6 ለ3 በሆነ ውጤት በማሸነፍ ለሁለተኛ ጊዜ የውድድሩ ቻምፒዮን ሆናለች። የ23 ዓመቷ ወጣት ስመጥሮዋን የአሜሪካዊት የሜዳ ቴኒስ ተጫዋች ሴሬና ዊሊያምስን ሳይቀር በመርታት ቀደም ባሉት ወራት የአሜሪካን ኦፕን የሜዳ ቴኒስ ውድድር ሁለት ጊዜ አሸንፋለች። እንግሊዝ ትምህርት ቤቶችና የስፖርት ማዘውተሪያ ቦታዎችን ዳግም ለመክፈት እየተሰናዳች ነው። በኮቪድ-19 ቫይረስ ምክንያት ተዘግተው የነበሩት ትምህርት ቤቶች እንደ አውሮፓውያን አቆጣጠር መጋቢት ስምንት ይከፈታሉ ተብሏል። ከመጋቢት 29 ቀን ጀምሮ ደግሞ ከስድስት ያልበለጡ ሰዎች ከቤታቸው ውጪ እንዲገናኙና ስፖርታዊ ክንውኖችም እንዲደረጉ እንደሚፈቀድ የሀገሪቱ የክትባት ሚኒስቴር ናዲም ዛሃዊን ጠቅሶ ሮይተርስ ዘግቧል። የተከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላባል ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። ሰላም ጤና ይስጥልን። በደናደሩ